ወደሚቀጥለው ዘገባ እናልፋለን። በጋምቤላ ከተማ በስተ ምስራቅ 17 ኪሎ ሜትር ርቀት ላይ በሚገኘው ጃዊ የስደተኞች መጠለያ ሰፈር በደቡብ ሱዳን ስደተኞች በአሰቃቂ ሁኔታ የተገደሉ ኢትዮጵያውያን ቁጥር 15 መድረሱን ነዋሪዎች ተናገሩ። የክልሉ መንግሥት ሟቾቹ አስር ናቸው ይላል። የጋምቤላ ከተማ ነዋሪዎች በአገራችን እንዴት እንዲህ ያለ አሰቃቂ አደጋ ይደርስብናል? የሚል ቅዳሜና እሑድ ተቃውሞ የተቃውሞ ሰልፍ አድርገው ነበር። ነዋሪዎቹ ሰልፉ ከመከላከያ ፖሊስና ከፌዴራል ፖሊስ አማካኝነት እንዲቆም ማለትም ወደ ሰማይ በመተኮስ ሰልፉ እንዲቆምእና ሰው ወደ ከተማዋ እንዲመለስ አድርገዋል ሲሆን ግርማ ነች ይህን በተመለከተ ያጠናቀረችው ዘገባ ያለ ሀሙስ ሚያዚ አስራ ሶስት ቀን ሁለት ሺ ስምንት አመተ ምህረት ምሳ ሰዓት ላይ ጃዊ በተባለ የስደተኞች ጣቢያ የሰፈሩ የደቡብ ሱዳን ስደተኞች ኢትዮጵያውያን ላይ የፈጸሙት አሰቃቂ ግድያ ያስቆጣቸው የ ጋምቤላ ነዋሪዎች ቅዳሜና እሁድ በጋምቤላ ከተማ ለተቃውሞ መውጣታቸውን ገለጹ። ስማቸውን መናገር ያልፈለጉ ምንጮቻችን ለአሜሪካ ድምጽ ስለ ሁኔታው ሲናገሩ ኑሯቸውን ለማሸነፍ በገዛ ሀገራቸው ከቀን ስራ ጀምረው በተለያየ ስራ ላይ የነበሩ ደሃ ኢትዮጵያውያን ጋምቤላ ውስጥ በሚገኙ የደቡብ ሱዳን ስደተኞች አንገታቸው ተቆርጦ ፊታቸው በገጀራ ተጨፍጭፎና ማኅጸናቸው ውስጥ ግዑዝ ነገር ሳይቀር ተከቶ በአሰቃቂ ሁኔታ ሕይወታቸው እንዲያልፍ ተደርጓል ይላሉ። አስክሬናቸው ከየቦታው ተለቅሞ ጋምቤላ ከተማ ሲመጣም ሁኔታው ያስቆጣቸው የከተማው ነዋሪዎች ለተቃውሞ መውጣታቸውን ገልጸዋል። በጋምቤላ ከተማ የነበረ ምንጫችን በድርጊቱ የተቆጡ የጋምቤላ ከተማ ነዋሪዎች ቅዳሜ ሰልፍ ወጥተው ነበር ይለናል። ደንብላ ከተማ ሰልፍ ነበረ። ግድያውን ለማውገዝና የተፈጸሙ ግድያ በህዝቡ ማል የፈጠረውን ቁጭት አደባባይ ወጥተው ቁጣቸውን ሲገልጹ የነበረው ሩፍ ጂ ካምፕ ግድያ ያስፈጸሙት የድቡብ ሱዳን ጎሳዎች ናቸው። ሕዝቡ ወደ ካምፕ አመርተዋል። ድንጋይ ወረወራም ነበረም። ለዛ ሲባል ተኩስም ነበረ። የፌዴራል እና የመከላከያ ፖሊስ ሰልፉን ለማስቆም ሲተኩስ እንደነበር ገልጸው በዚህ ተኩስ የተጎዳ ሰው እንዳለ ቢነገርም እስካሁን ከምንጮቻችን ማረጋገጥ አልቻልንም።

አይመለከተኝም በዚህ ጉዳይ እኔ ምንም ያውቀው ነገር የለም ብለው እንዳይሰጠ ክልሉ አፈጉባኤ ማሰበሰቢያ አድራሻ አሰበስቦን እዛ እኔን አይመለከተኝም ለእነሱ ምስ የሆነው መሬት ይሰጥ ብሎ ፌዴራል መንግስት በጻፈው ደብዳቤ መሰረት የሚያርፉበትን ቦታ ሰጠው እንጂ እነሱ በሚያደርሰው እንቅስቃሴና በደረበ ባደረሱት እንቅስቃሴ ክልሉ መንግስት የሚያገባው ነገር የለም ማለት እነዚሁ ምንጮቻችን እንደገለጹት በጃዊ ስደተኞች መጠለያ አካባቢ የነበሩ ሰዎች በሙሉ ወደ ጋምቤላ ከተማ መምጣታቸውንና ስራ መቋረጡን ሲሆን በዛሬ ዕለት አብዛኛው የመንግስት ሰራተኛን ጨምሮ የክልሉ መንግስት አስተዳደር ሰራተኞች በስብሰባ ተጠምደው መዋላቸውን ነው። የጋምቤላ ብሔራዊ ክልላዊ መንግስት ፕሬዚዳንት ጋትሉክ ቅዳሜ ዕለት ለፋና ብሮድካስቲንግ በሰጡት መግለጫ ሴቭ ዘ ቺልድረን የተባለ ግብረ ሰናይ ድርጅት የሆነ አንድ ተሽከርካሪ በስደተኞች ካምፕ ባደረሰው አደጋ ሁለት የስደተኞች ልጆች መሞታቸውን ተከትሎ ስደተኞቹ በካምፑ የሚሰሩ ኢትዮጵያውያን ላይ ባደረሱት ጥቃት አስር ኢትዮጵያውያን ሕይወት ማለፉን ገልጸው ነበር። የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች በበኩላቸው አስራ አራት አስክሬን መቁጠራቸውን ገልጸው በትናንትናው እለት አንድ የቆሰለ ሰውና አንድ አስክሬን ጫካ ውስጥ ወድቆ እንደተገኘ ገልጸውልናል።

እኔ ኋላ ያለ ድንጋይ ሲወረወር አንዱ በእጁ ላይ ግራ በኩል ላይ እጁ ላይ አገኘ። አንዱ ደግሞ ወገቡ ላይ አገኘ። ከዛ አንዱ እኔ አንዱ ጀርባ ላይ አንዱ ደግሞ በእጁ ነው እጁ ራሱ እኔ በኋላ ለካ እጁ አገልግሎት ሕክምና አፉን ትንሽ አሁን ያው ትንሽ እንቅስቃሴ ያደረገ ነው። አሁን ያው ምንም አሌልም በጣም መብራቱ፣ እንደነገረን ለደረሰበት ጉዳት በጋምቤላ ሆስፒታል ህክምና በነጻ ቢያገኝም አንድ መቶ ሰላሳ አራት ብር ከሰው ተበድሮ መድኃኒት መግዛቱን ያለውን ገንዘብም እዛ ጥሎ በመምጣቱ አሁንም ህመሙ በከፍተኛ ሁኔታ ቢሰማውም ተጨማሪ ህክምና ለማግኘት ገንዘብ እንደሌለው ተናግሯል። አለማየሁ የተባለ ሌላ ወጣት ከአደጋው አምልጦ ጋምቤላ ከተማ የሚገኝ ሲሆን በእለቱ ያጋጠመውን እንዲያስረዳል። ወዛደር ነኝ ቀን አካባቢ ነው። ጀመረ አጋጣሚ ሚሳ ሲበላ ነበርኩ። አጠገብ ተሽከርካሪ መኪና አንድ ቅጥቅጥ መኪና ቆሞ ነበረ። ቆሞ የነበረው መኪና መጡና ወደ አስር የሚሆኑ ጋይ መደብደብ ጀመሩ። እዛ የነሱ አገር ተወላጆች በዚህ በጋምቤላ ክልል የተወለዱ ኒሮዎች ርብርብ በእኛ ላይ ወጡ። ከእኛ ጋር እንደ አክሞች አሉ፣ አስተማሪዎች፣ ልዩ ልዩ ስራ የሚሰሩት እዚህ ከጋምቤላ ተወልዶ ደቡብ ሱዳን እያልሆኑ ሰዎች አሉ። እነሱ እንደ ማገላገል አይነት ሲገቡ እኛ እግር ያመልጡ ብለን ሮጠን ወጠን። መሮጥ የማይችሉት ሽማግሌዎች የተለያዩ ሴቶች እነዛን ያዙ እና መቆራረጥ ድንጋይ አንስቶ እንቅላታቸው ላይ መከመር በዱላ ድብደባ ነው። በቃ አብዛኛው በብዛት ብዛት ስላለ እርብርቡ አይታወቅም። በቃ በሽማጉ አንስቶ ሰው መጎተት ምናምን። እኛ በዚያን ሰዓት ደግሞ ሮጠን አንድ ቤት ገባን፣ በኛ ላይ ተቆለፈብን። በቆለፈበት ሄፍ በዛ ቀዳዳ እነሱን እያየን እንዳጋጣሚ፣ ያው በጊዜውም ድግቱም አልደረሰም፣ ፖሊሱም አልደረሰም። መክንያት አልነበረም አልነበረን። ተደውሎ አጋጣሚ ፖሊስ ዘገየ። በዛ ምክንያት አንድ ሰዓት በላይ ግድብ ከአካሄደ በኋላ መንግስት አካል መጣ። ከዛ አተረፉ። ከዛ ስንወጣ አልፎ አልፎ የወደቁ ሰዎች ሬሳ እናያለን። ያው ያው መኪናው ላይ ወጣን። ኢቴክ መኪና የፌደራል አጅቦን እዛ አወጡ ዜና ያሉ ሰዎችን ቀደም ብሎ አወጡ። ከዛ በኋላ ሬሳ ለእኛ መሰብሰብ ጀመሩ። እኛ ወደ ስል ከተማ መ አስተያየት ሰጪዎቹ የጋምቤላ ከተማ ነዋሪ አደባባይ ለተቃውሞ የወጣው ያለ አግባብ የፈሰሰው የንጹሀን ደም ጉዳይ መጣራት አለበት፣ ገዳዮቹ ለፍርድ መቅረብ አለባቸው፣ በቀጣይስ በአካባቢው በሰላም ለመኖር ምን ዋስትና አለ የሚል መሆኑን ተናግረዋል። ለዚህ ጥያቄያቸውም ተገቢ ምላሽ አልተሰጠንም ይላሉ። የጋምቤላ ክልል ርዕሰ መስተዳደር ፕሬዚዳንት ጋት ሉክቱት ለፋና በሰጡት ቃል አደጋውን ያደረሱ ሰላሳ ተጠርጣሪዎች በቁጥጥር ስር መዋላቸውንና በክልሉ የተፈጠረውን አለመረጋጋት ለመመለስ ከፌዴራልና ከመከላከያ ፖሊስ ጋር በጋራ እየሰሩ መሆኑን ተናግረዋል። እኛም ፕሬዝዳንቱ ጋት ሉክቱት በጉዳዩ ላይ አስተያየታቸው እንዲሰጡን በድጋሚ ሞክረን ስልካቸው ባለመስራቱ ልናገኛቸው አልቻልም። በቢሮ ስልካቸው ደውለን ስብሰባ ላይ ናቸው በመባሉ ልናገኛቸው ሳንችል ቀርተናል። አድማጮ ምንጮቻችን ባለፈው ሳምንት ይህንኑ በተመለከተ ላቀረብነው ዘገባ የመኪናው አሽከርካሪ ኤሲኤፍ የተባለ ግብረሰናይ ድርጅት መኪና አሽከርካሪ መሆኑን ምንጮቻችንን ጠቅሰን ዘግበን ነበር። አሁን ደግሞ ፕሬዚዳንቱ በሰጡት ቃል የመኪና አሽከርካሪው ሴቭ ዘ ችልድረን የተባለ ግብረሰናይ ድርጅት መሆኑን ተናግረዋል።